ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቀዳሚ መሰናዶ ፌቨን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳበር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ፌቨን ጉዳት የደረሰባቸውንና ርኅራኄ የተነፈጋቸው እንስሳቶች ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ ስባለች። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች። ከሕፃንነት የጀመረ ፍላጎት ነው። ከልጅነት ማለት ነው። እና ልጅ ያለው ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደ ማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም እና እንስሳ ይቺ ማወቅን ራሱ ትዘ ይለኝም ከአምስት ከስድስት ዓመት በፊት ማለት ሚሞሪ ውስጥ የለም ድመት እና ውሻ የሚባለው ነገር። እና የሆነ ጊዜ ተከራይተን ገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ፣ ስገቢ ድንጋይ ብርብሪባት ይልኛል እና ልክ ስመጣ እዛች ቦታ ጋር ስደርስ ድንጋይ ይዤ እየወረወርኩባት ነው የማልፈው እዛች ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጩ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማራራጥ ነበር ስራ ድንጋይ ይዞ ማለት ነው እና ከዛም እሷ ውሻ እንደገባች አላቅም ትዘልኛው። ሌላ ውሻ መጣች። እሷ እንዴት እንደሆነ አላቅም ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላቅ ተቀራርበን ያገኘው ተራሴን ና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛ የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት ግን ያው ሕፃን ስለነበርኩ አቅም የለኝም፣ ማለት ማስጣል አልችልም። እየወሰዱ ይጥሉብኝ፣ ነበረ። ይገሉብኝ ነበር በምርጽ ነው ታድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ። የልጅነት ልምሽ በተወሰነ መንገድ የተሳካ ይመስለኛል፣ ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቆሻል። ወደ ተቋምም የቀየርሽው ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰራቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪኝ። አሁን የቮለንቲር ቲም ነው ሆኖ ነው ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም እና እየተሰራ ያለው ስራ አንደኛ አዌርነሱ ነው እንደነገርኩ ማለት፣ ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት ስልክ ደግሞ የሁሉንም ማንሳት አንችልም። አቅም ይጠይቃል በጣም ብዙ አቅም ይጠይቃል እና ግን ቻ አለዋቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን፣ ውሾች፣ ድመቶችን አንስተው የማሳከም ስራ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤቶቻቸው አውጥተው የሚጥሏቸው፣ መኪና የሚገጫቸው፣ እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና አስተው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን እና ያው በብዛት ሕክምናው ላይ ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት አሁ እነሱ ግን በደንብ ይሰራል አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወራንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛ አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊ እየተሰራ ነው። ክትባቶችም አንዳንዴ ይሰራሉ። እንደዚህ አይነት ነገሮች ናቸው እየተሰራሉ ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከሕፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ የጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው ችግር ባየለባት አገር ውስጥ እንስሳትን በዚህ ሁኔታ ርኅራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ንገሩኝ። ተግዳሮቱ በጣም ብዙ ነው፣ ቢወራ ማያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ሲያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻዲቅ ለእንስሳው ነብስ ይራራል ይላል እና ርኅራሄ የሚጀምረው ስልጣኔ የሚለካው ይባላል እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርኅራሄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የእሱ እና እኔ ኖርማሊ ሰዎች እንስሳ ምርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለው መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ህክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ በኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል አሳቤ? እኔ መራብን ካወኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ በኝ ኖርማሊ ሳታጣኩ ገንዘብ ሳይኖርህ እራሱ

ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው። ረሃቡ ታመህ እጢ ወጥቶ እንደዚህ ተዝረፍርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም። ማህበረሰቡ እንደዛ ሆኖ ያጠቀል ይቀጠቅጠሃል። እና የሚደርስብኝ ጫና ብዙ ነው። ግን ምንድን ነው አምኜበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚ ለውጥ ለማምጣት ሂደት ውስጥ ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። መጀመሪያ የጀመሩ ጊዜ አስደንግጦኝ ነበረ ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬ ያለው ብዬ ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውን ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥቶ ይጥሉታል። ከዛ በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ ዓይኑን ይጎለጉሉታል። ዓይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታሉ። ሩቅ ነው ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጫው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛም ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ሕጉም እንትን አይላቸውም። ሕጉም ለምን ይሄን እንስሳ አቢዩዝ አደረግክ የሚለው ገና ነው እና ይሄ ሕጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖርኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ሕጉ ይዛን ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም እና ይሄ በጣም ማለት እንደ ማህበረሰብ በጣም ያስተሳሰብ እየወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው። ቨን በእነዚህ ፈተናዎች ውስጥ ምናልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም የሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በ በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠረች ትገኛለች። የወደፊት እቅድሽ ምንድን ነው? ስለ ተቋሙ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት። ቅድ ብዬ ማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም መጠለያ ቦታ ማለት ነው እና የሚነሱትን እንስቶች ምናስቀምጥበት ቦታ የለን። ሚዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም የተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው የምንሳት ያለብ ማለት ነው። እንደዛም ሆኖ አሁን ትልቅ ሼልተር ብንከፍትም ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተጉድ እንስሳትን በተለይ የሚያርፍበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው እየተንቀሳቀሱ ያለት ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይክ የለም ምናም እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መፈት ነው። ሕክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደ የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያ በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው እና እንደዚህ አይነቶችን ተቋማት መገንባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም አለም ሳይፈልጋቸውም አውጥቶ ይጥሏቸዋል ወንዱሻ እንድትወልድ ይፈለጋል። ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው፣ እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው። ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል። መድኃኒቱ ኮስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው። ያን እንደዛ ሰፈር እንዲያረቡ አንፈልግም። እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል ማህበረሰቡ ማንቃት፣ እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊ ተሰርተው እንግዲህ እንስቶች የማይሳቀቁበት ሀገር፣ የማይደበደቡበት የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭ ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰው አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው፣ የመጨረሻ ቢሼ ስ ነው። ፌቨን መለሰ፣ የተለያዩ እንስሳትን ተንከባካቢ ነሽ፣ ኢትዮጵያን ደግሞ ለእንስሳት ያላቸውን ርህሩብነትና እይታ እንዲያሻሽሉ እንቅስቃሴ ጀምርሽ፣ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ የኢትዮጵያ ትምህርት ሚኒስቴር በ12ተኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱትን የትምህርት አይነቶች አስመልክቶ ያሳለፈው ውሳኔ በባለሙያዎች ትችት ተሰንዝሮበታል የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድን እንደሚከተለው አቀናብሮታል የትምህርት ሚኒስቴር በዘንድሮ ዓመት በ12ተኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የህዝብ ግንኙነትና የኮሚኒኬሽን ሥራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ለማህበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዝኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካትት ዘርዝረዋል። የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቱድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የሥነ ምግባርና የሥነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው። መጀመሪያ ትምህርቱ ራሱ የሚያስፈልጋቸው ይመስለኛል ወጣቶቹ ለልጆቹ በብዙ መልኩ ከሞራልም ከስነ ምግባርም አንፃር አንጻር ይሁን ከሲቪክ ራይትስና ሬስፖንሲቢሊቲስ እነሱን መብታቸውንም ኃላፊነታቸውን እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል። ነውም ባለፉት ብዙ ዓመታት እየተሰራ ነው። አልፈውም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ ኮርስኛም ጋር ዲፓርትመንቱ አለ ስራው አለ ስለዚህ አግባብ አርጌ አልወስደውም። በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው? የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል። የመጀመሪያው መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት ዓላማዎች ምንድን ናቸው? የሚለውን ከትምህርት ፖሊሲው ማንሳር ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል። የዚህ ስርዓተ ትምህርት ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ኃይል ሊያሰለጥኑ ይፈልጋሉ የሚለውንም መተንተን ያስፈልጋል። ትምህርት ምን አይነት ዜጋ ማዘጋጀት አለበት ተማሪዎቻችን ምን አይነት ክሎት ያስፈልጋቸዋል? የሚለው ላይ በቴክኖሎጂ እድገት ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክሎቶች አለ። እነዚህን ክሎቶች በተለያዩ ትምህርቶች ማሳደግ ይቻላልና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይሄን ማዕቅፍ መሰረት ባደረገ ተማሪዎቻችን የሚፈትኗቸውን የትምህርት አይነቶች መወሰን እንችላለን። ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ። እንደውም የአስርት አመታት ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆቹ እኮ ሲያጠኑ ሲማሩ ሲዘጋጁ ቆይተዋል። ይህንን የሲቪክ ትምህርት ደግሞ ሲያጠኑ ሲዘጋጁ ቆይተዋል እና ዝም ብሎ ድንገት እንደው የለም ይሄ ወይም ያኛው አለ ማለት እኔ አግባብ ነው ብዬ አልወስደውም። ልጆቹ የትኛውን ትምህርት መቼ እንዴት ይወስዳሉ የሚለው ነገር በጣም እንደው በድንገት መሆን የሚገባው አይመስለኝም። አይሆንም። ፍረስትሬት ያደርጋሉ። ልጆች ጊዜያቸውን አጥፍተዋል፣ ጉልበታቸውን አጥፍተዋል። እውነት ለመናገር በጣም ስትረስ ያለበት እድሜ እና የትምህርት ደረጃ ላይ ነው ያሉት። አምና ካቻምና ያለፍነውን ነገር ያውቃሉ። በቅርብ ሁለት ሶስት ፐርሰንት ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀት እና ይህንን ሁሉ ጫና አልፈው በሚገባ ተዘጋጅተው ፈተና ላይ መቀመጥ መቀመጥና ውጤታማ እንዲሆኑ ካስፈልገ ምን እንደሚወስዱና ምን እንደማይወስዱ ቀድሞ ነው ማወቅ ያለባቸው። የሚኒስቴሩ ቃል አቀባይ አምለ ወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ አስራ ሁለተኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል። ለምሳሌ የስነ ምግባርና የሲቪክ ትምህርት ከዚህ በፊት የሚሰጥ ነበር፣ በዚህኛ አይሰጥም። በትምህርት አይነቶች ግን እስከ አስረኛ ክፍል ባለው የሚሰጡበት ሁኔታ አለ፣ እንደዚህ የሲቪክስ ትምህርት። ከዛ ውጪ ደግሞ አንዳንድ ትምህርቶች የማዘር ታን እንደ ስፖርት የመሳሰሉ ትምህርቶች እስከ አስረኛ ክፍል ድረስ ተካተው አስራ አንደኛ ና አስራ ሁለተኛ ላይ ደግሞ የቤዚት አካዳሚክ ትምህርቶች ና የሙያ ትምህርቶች ስለሆኑ የሚማሩት፣ አስራ ሁለተኛ ክፍል ፈተና ደግሞ ከዘጠነኛ ክፍል ጀምሮ እስከ አስራ ሁለተኛ ጭምር የተማሩትን የሚያካትት በመሆኑ ምክንያት ያልተካተቱ አሉ። ከነዚህ መካከል ሲቪክስን አልተካተተም ማለት ነው። የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት፣ የትኛው ሲቅር የሚለውን ጉዳይ ለመወሰን ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ። ይሄ የአንድ ትምህርት መውጣትና መግባት ላይ አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ሊገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀሱ የሚቻል ይሆናል። ኮምፒውተር አስፈላጊው ስልድ እየሆነ ባለም ላይ እየመጣ ነው። ቋንቋ ላይ ብትሄድ እኛ አገር የእንግሊዝኛ ቋንቋን እንፈትናለን። ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግለን አልፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩ ትምህርት ነው። በቴክኖሎጂን ደረጃ ብትሄድ፣ በስነ ጥበብም ብትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥራት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸው እና ማንኛው ተማሪ የትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጽናት ይፈልጋል የሚለው መሰረት ባደረገ ማዕቀፍ የሚወሰኑ ይሆናል። ማለት በዚህ ሂደት ላይ የትምህርት ባለሙያዎችን ወላጆችን ሌሎችም የሚመለከታቸው አካላት አይታዎች የሚወስኑት ጉዳይ ነው ብዬ ነው የማስበው። ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባይዋ አመለ ወርቅ ህዝቅኤል በ2015 ዓ ም የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅና ስርዓተ ትምህርቱም ሲቀረጽ በባለሙያዎች ውይይት ተደርጎበታል ነው የሚሉት። ከመነሻው ካየነው ሮድማፑ ሲዘጋጅ ጀምሮ በተለያየ ደረጃ የተለያዩ አካላትን ለማወያየት ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ምዛቤ ለማስረጥም ተሞክሯል። አሁንም የሚሰራ ነው ያለው እነዛን ተከትለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስቴር ይሄ ስርዓተ ትምህርቱ መነሻ አድርገን የተወሰነ መሆኑ በመግለጽ ወጣለሁ። የዘንድሮው የአስራ ሁለተኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለ ወርቅ ህዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አዘጋጅነት እየተካሄደ ያለው የአፍሪካ ዋንጫ ብዙ አስገራሚ ውጤቶች እየታዩበት ነው። በመላ አፍሪካ የስፖርት አፍቃሪያን ዘንድ መነጋገሪያ በሆነው ስፖርታዊ አውድ ዙሪያ የኢትዮጵያውያን አስተያየትን አካተናል። አዲስ ቸኮል ያቀርበዋል። እየተካሄደ በሚገኘው የዘንድሮ የአፍሪካ ዋንጫ የማጣሪያና የጥሎ ማለፍ ውድድሮችን አልፎ ለሩብ ፍጻሜ የቀረቡ ስምንት ክለቦች ተለይተዋል። ቀሪዎቹ 16 ክለቦች ወደ የሀገራቸው ተሸኝተዋል። ውድድሩ በእስካሁኑ ሂደቱ ብዙ ያልተጠበቁ ውጤቶችን ያስተናገደ ነው ተብሏል። ውድድሩን ከጅምሩ አንስቶ እየተከታተሉ እንደሆነ ከነገሩን የድሬዳዋ ከተማ ነዋሪዎች አንዱ አቶ ጥለም መገኝቶ ወይም በስፋት በሚታወቁበት ቅጽል ስማቸው ሲዳሞ አብዛኛውን የእግር ኳስ እድሜያቸውን ቀድሞ የድሬዳዋ ጥጥት ማህበር ቆይቶ ደግሞ የድሬዳዋ ጨርቃጫ ክለብ ላይ በተጫዋትነት በምክትልና ዋና አሰልጣኝነት አሳልፈዋል። በዘንድሮ የአፍሪካ ዋንጫ ታላላቅ ብሔራዊ ቡድኖች እንደተጠበቁት አልሆንም ብለውናል። አፍሪካ ዋንጫ አንደኛ ነገር ከዝግጅቱ ጀምሮ በጣም ጥሩ ነው። ራሱ ስቴዲየሙ ምኖ የነበረው ሰረሞኒ ሁሉ በጣም ጥሩ ነው። ግን ግምት የተሰጣቸው ቡድኖች የተጠበቁትን ያህል አላየ ናቸው እንደ መሰለኝ። የንቀትም ሊሆን ይችላል፣ መዘናጋትም ሊሆን ይችላል። ለምሳሌ አሁን ኮትዲቯርን ብንወስድ እንደዛ አይነት ሽንፈት ውስጥ ወድቆ ነበር፣ ግን ከዛ ተምሮ አሁን በቀደምለት ከትናንት ወዲያ አይደለም የተጫወተው ያደረገው እንቅስቃሴ ለዋንጫ የሚያሳጨው ይሆናል ብዬ ነው መገመት። ክስተት የምለው የትናንትናው ማታ አሁን ማነው ሞሮቆ የጣለው ቡድን። ክስተት አለው የተጠበቁት ብሔራዊ ቡድኖች እንደታሰቡት ባለመገኘታቸው ላይ ተመሳሳይ አቋም ያለው የቀድሞ የኢትዮጵያ ብሔራዊ ሊግ ክለቦች ተጫዋች ና አምባ አሰልጣኝነት ስራ ላይ የሚገኘ አቶ ዮሴፍ ጌታቸው መንስኤው ከብሔራዊ ቡድኖቹ ይልቅ በአውሮፓ ክለቦች የሚጫወቱ ተጫዋቾች በሙሉ አቅማቸው ባለመጫወታቸው እንደሆነ ያምናል። ከድሮም ካየው ካስታወስከው ተኮፍሰው የአፍሪካን ዋንጫ ላይ የሚመጡት በጣም ራሳቸውን እግራቸውን ጠብቀው በዶላር ስለሚ በጣም በሳምንት ስለሚከፈላቸው አፍሪካን በጣም ተጠንቅቀው ነው የሚመጡት እና ክለቦቻቸው ማስጠንቀቋቸው ባይልኳቸው ራሱ ደስ ይላቸዋል እና ያን ተጽዕኖ የፈጠረው ብዬ ነው ማስበው። ራሳቸውን በጣም እንትን ብለው ነው ንቀው ነው የሚመጡት ፕሮፌሽናሎቹ፣ በተለይ ስፔን፣ እንግሊዝ ምናምን የሚጫወቱት ከበፊትም እያናደዱን ነው። በነ በነ ካኑ ጊዜ ጀምሮ እግራቸውን እየጠበቁ ነው የሚጫወቱት። የድሬሯ ከነማ ደጋፊው አቶ ሙላ ለብጸጋዬም የዘንድሮ አፍሪካ ዋንጫ ባልተጠበቁ ውጤቶች የተሞላ ነው ይላል። በእግር ኳስ ውስጥ የማይጠበቁ ነገሮች ግን እየተመለከትን ነው። ከማንጠብቃቸው እግር ኳሶች አንዱን እንደ ፊልም እያየነው ነው ነው እና ትናንትና የነበሩት ጨዋታዎች ራሱ የሚገርሙ ናቸው እና የአፍሪካ ዋንጫው ትንሽ እንትን ነው። በቃ ፈን የሚያደርጉ ናቸው ና የጥሩ አንደኛ ሆነው ሰባት ነጥብ ይዘው፣ ዘጠኝ ነጥብ ይዘው ያለፉ ሀገራት በሙሉ ተሰናብተዋል እና እግር ኳሱ ከእግር ኳስ ደግሞ የሚጠበቅ ስለሆነ እያየን ነው። ፍጻሜው ደግሞ የሚያምር እንደሚሆን አንጠራጠራል። በእርግጥ በአምናዊ ኳታሪ ዓለም ዋንጫ አፍሪካን ወክሎ የተሳተፉት አምስቱ ክለቦች ማለትም ሴኔጋል፣ ጋና፣ ሞሮኮ፣ ቱኒዚያ ና ካሜሩን ከሩብ ፍጻሜ ውድድር ውጭ ሆነዋል። ፊፋ በሚያወጣው ወርሃዊ የብሔራዊ ቡድኖች ደረጃም ከአፍሪካ ከአንደኛ እስከ አምስተኛ ያሉት ሞሮኮ፣ ሴኔጋል፣ ቱኒዚያ፣ አልጄሪያ ና ግብጽም አሁንም በሩብ ፍጻሜ ውድድር ላይ አናያቸውም። አቶ ዮሴፍ ጌታቸው በዘንድሮ አፍሪካ ዋንጫ ስም የሌላቸው ቡድኖች ሁሉ ትልቅ ደረጃ ላይ መድረስ እንደሚችሉ ማየታችን ለኢትዮጵያውያን ትምህርት ይሆናል ይላል። ስሜት የሰጠኝ ጨዋታ በሊጎሬ አንጎላ የአንጎላ ነው። እዛ ድረስ መድረሳቸው እና እነ ግብጽንም ያህል እንደዚህ መፈተት ነች፣ ለእኛ ለኢትዮጵያውያኖችም ጥሩ ነው ብዬ ነው የማስበው። በቃ እኔ ትንንሾቹ ሲያሸንፉ ደስ ነው የሚለኝ። ለምን እኛም በእግር ኳሱ ትንሽ ገና ትንሽ ስለሆንም ያነሳሰናል ብዬ አስባለሁ። አቶ ጥላውን የአፍሪካ ብሔራዊ ቡድኖች አቅም የተቀራረበበት ውድድር እያየ ነው ይላሉ። የታሰቡት ቡድኖች አቅማቸውን ተጠቅመው ሕብረታቸውን ተጠቅመው አንድነታቸውን ተጠቅመው ትልቅ ውጤት ነው ያመጡት። ምክንያቱም እነዛ ያገኛሉ ተብሎ የተገመቱት ቡድኖች እንደተባለው ነገር የሰሩት ነገር የለም። ድንገተኛ ዱብ እዳ ነው የደረሰባቸው። ስለዚህ ከአሁን በኋላ ያለው የዋንጫ ጨዋታ እንጃ በጣም በጣም በጣም በጣም አመርቄ ነው ብዬ ነው የምገምተው። አቅማችንም የአፍሪካ አቅም ምን ያህል እንደሆነ የታየበት ጊዜ ነው ብዬ ነው የምገምተው። አቶ ሙሉአለም ጸጋዬ ደግሞ የውድድሩ ተገማች አለመሆን የአፍሪካ ክለቦች መሻሻል ማሳያ ነው ይላል። ውድድሮቹን ካያቸው ዜሮ ለዜሮ አንድ ለባዶ ምናምን ባለቀ ሰዓት የሚገቡ ኳሶች ናቸውና ውጥረት ያለበት ነውና የዘንድሮ ደግሞ በሰፊ ጎል የተሸናነፉበት ውስን ያለው ውጥረቱ እንደዛው ነው እና ጠንካራ መሆናቸውን የምታይበት የጎል ብዛት የለበትም። እንትኑ ላይ ምድብ ድልድሉ ካለቀ በኋላ አሁን ላይ ያለው ብዙም ጎል የምታይበት ነገር አይደለምና ውጥረት ያለበት መሆኑን ያስታውቃል። ውድድር በአጀማመሩ ላይ ቀድሞ እንደ እንደነበሩ የአፍሪካ ዋንጫ ውድድሮች የብዙዎችን ቀልብ የሳብ አልነበረም ያለን አቶ ዮሴፍ ውድድሩ ከመጀመሩ በፊት በገበያ ላይ በስፋት ይቀርቡ የነበሩት ውድድሩን የሚመለከቱ የሕትመት ውጤቶች አሁን መቅዳታቸውን በማሳየነት ይጠቅሳል። አፍሪካ ዋንጫ ቀዝቅዟል። በአብሶ በድሬዳዋ አሁን ብዙ ቤቶች ምን የሚየገባው ምንትሳይ እንደ በፊቱ አይደለም። የፕሮግራም ፕሮግራሞች ቀድሞ አለመሸጣቸው የፕሮግራም እነዚህ ኳስ ተጫዋቾች ያሉበትን ከልጅነታችን ጀምሮ የኳስ ተጫዋቾችን ምስል እየቀደድን ነው። አንዳንዶቹን መጫወቻም እንደ መጫወቻም አለም እንደ ማስቲካም ቤታችን ለምንለጥፈውን ፕሮግራም አለ። በትልቁ ትንንሽም ኪሶቻችን ሲይዘን አሁን እንደዚያ እንኳን የምናስቀረው ነገሮች የሉ። የድሬዳዋ ከነማ ደጋፊ አቶ ሙላለም ጸጋይ ግን ቀድሞም ቢሆን የአፍሪካ ዋንጫ አጀማመሩ ቀዝቀዝ ያለ እንደሆነና ቀስ በቀስ ግን የብዙዎችን ቀልብ እንደሚስብ ነው የሚናገረው። በዘንድሮ የአፍሪካ ዋንጫ ያልተገመቱ ቡድኖች ለሩብ ፍጻሜ እንደደረሱ ሁሉ ለግማሽ ፍጻሜና ለፍጻሜውም እነማን እንደሚደርሱ ለመገመት እንደሚከብድ ነው የስፖርት ባለሙያዎች የተናገሩት። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ደግሞ ንጉሥ ታምሬ ነው። መልካም ምሽት።